እንደምንሰንብታችኋል የዋዜማ አድማጮች፣ ይህ ምዕራፍ አንድ የተሰኘው ፕሮግራማችን ነው። ዛሬም እንደተለመደው በአንድ ጸሐፊ ሕይወት ዙሪያ ያዘጋጀነውን ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። አዘጋጅቼ አቀርብላችሁ መዝገቡ ኃይሉ ነኝ። የልጅነት ህይወቱ ጎምዛዛ ነበር። ያም ሆኖ ገና በጉርምስና ዕድሜው የመጀመሪያውን መጽሐፍ ከማሳተም አላገደውም። ገና በ21 ዓመቱ የመጀመሪያውን መጽሐፍ አሳትሞ ባለቀንነቱን አስመስክሯል። ትምህርት ያቋረጠው ገና በልጅነቱ ቢሆንም በእርሱ ስም የተሰየመ የፒኤችዲ ስኮላርሺፕ በትልቅ ዩኒቨርሲቲ ውስጥ ተቋቁሟል። ከአንድ ትልቅ ዩኒቨርሲቲም የስነ ጽሑፍ የክብር ዶክትሬት ተሰጥቶታል። በትላልቅ ዩኒቨርሲቲዎች ውስጥ እንደ ከፍተኛ ማዕረግ የሚቆጠረውን የቫይስ ቻንስለርነት ማዕረግ እንዲሁ ለማንም የሚሰጥ አይደለም። ዩኒቨርሲቲዎቹ ለጉዳዩ ትልቅ ትኩረት ሰጥተው በምርጫ የሚያጸድቁት ይህ የቫይስ ቻንስለርነት ማዕረግ ብዙውን ጊዜ በአገር መሪዎችና በጣም በታወቁ ሰዎች የሚያዝ የስልጣን ደረጃ ነው። ተመራጩም የዩኒቨርሲቲው አምባሳደር ተደርጎ በመቆጠሩ ይህን የመሰለ ትኩረት እንዲሰጠው አድርጓል። የማንቸስተር ዩኒቨርሲቲም ቻንስለሩን ከመምረጡ አስቀድመው ለዚህ ታላቅ ማዕረግ የሚመጥነው ማን ነው ለሚለው ጥያቄ ይሰጠው የነበረው ግምት በየጋዜጦቹ ሳይቀር መነጋገሪያ ነበር። የእግር ኳስ ተጫዋቹን ቤካምንና አሰልጣኙን አሌክስ ፈርጉሰን ጨምሮ ብዙ ታዋቂ ሰዎች ለማዕረጉ ይበቁ ይሆን የሚለው ጥያቄ ተነስቶ ነበር። በመጨረሻ ግን ፉክክሩ የሌበር ፓርቲው አፈቀላጤ እንዲሁም በሚኒስትርነትና የአውሮፓ ሕብረት የንግድ ኮሚሽነር ሆነው በማገልገል የሚታወቁት በፒተር ማንደልሰን እና በዚህ ትምህርቱን ባልጨረሰ ግን ክብሩ የገነነ ባለቅኔ መካከል ብቻ ሆነ። ይህ ባለቅኔ ትውልደ ኢትዮጵያዊ ለምን ሲሳይ ነው። ለምን ሲሳይ ሞስት ኤክሰለንት ኦርደር ኦፍ ብሪቲሽ ኤምፓየር ወይም የታላቋ ብሪታንያ ከፍተኛ ማዕረግ የተባለውንም ማዕረግ ከንግሥት ኤልሳቤጥ ተሰጥቶታል። እዚህ እስኪ ደርስ ድረስ ግን የነበረው ሕይወቱ ብዙዎችን የሚያስገርም ለእርሱ ግን መራራ የልጅነት ጊዜ ነበር። ይህንንም በተገኘባቸው መድረኮች በአስደናቂ የንግግር ችሎታው ደጋግሞ ይተርከዋል። እርሱንም ይሁን ወላጅናቱን ባልጠበቁት ሁኔታ ያለያያቸውን የ1960ዎቹን የእንግሊዝ የማደጎ ልጅ ስርዓት ከነክፋቱ ሲያስታውሰው ብዙዎችን የሚያስደነግጥ ኃይል አለው። ወላጅናቱንና አባቱን ለማግኘት ያደረገውን ጥረት እንደ አውሮፓውያን አቆጣጠር በ1995 በተሰራው የቢቢሲ ዶኩመንተሪ ላይ ማየት በራሱ ስሜትን የሚነካ ከልብ ወለድ ይልቅ እንግዳ የሚሉት አይነት ታሪክ ነው። ኢንተርናል ፍላይት በሚል ርዕስ የተሰራው ይህ ፊልም ለምን ማንነቱን ለማግኘት ያደረገውን ጉዞ የሚያሳይ ታሪክ ነው። በአፄ ኃይለሥላሴ ዘመን ባለስልጣን ከነበሩ ቤተሰብ የምትወለደው የማርሸት ሲሳይ ለትምህርት እንግሊዝ ሀገር ስትደርስ እርጉዝ መሆኗን አወቀች። በዘመኑ ከትዳር ውጭ የሚወለዱ ልጆች እንደ ሀፍረት የሚቆጥረው የእንግሊዝ ሀገር መንግስት እንዲህ ያሉ ልጆችን በጉዲፈቻ ለሌሎች ሰዎች የሚሰጥ ስርዓት ዘርግቶ ነበር። ምንም እንኳን የማርሸት ሀሳቧ ትምህርቷን እስክጨርስ ድረስ ልጇን እንዲይዙላት እንደ ጊዜዊ መፍትሄ የያየችው ነገር ቢሆንም ይህን ትንሽ ልጅ በወቅቱ እንደነበሩት ከትዳር ውጭ የተወለዱ ልጆች ሁሉ ያለ እናቱ ፈቃድ በጉዲፈቻ ለአንድ ቤተሰብ አስተላለፈው። የማርሸት ልጇን ለማግኘት ያደረገችው ሙከራ አልተሳካም። ለምን የሚለውን ስሙን ኖርማን በሚል ቀይረው አሳደጉት። ኖርማን መሆኑን ተቀብሎ ልጃቸው እንደሆነ አምኖ የተቀበላቸው ሃይማኖተኛ ቤተሰቡ ግን 12 ዓመት ሲሞላውና የራሳቸው ሶስት ልጅ ከወለዱ በኋላ መልሰው በመንግስት በሚተዳደር የህፃናት ማሳደጊያ ውስጥ አስገቡት። ምክንያታቸውም ሰይጣን ተጠናውተዋል ከዚህ በኋላ አንፈልግህም የሚል ነበር። እንዲህ ወርወሮ የጣሉት ልጅ ለዚህ ክብር ሲበቃ ሲያዩ ምን ብለው እንደሆነ ለመገመት ይቸግራል። ለምን ለምን ተብሎ እንደሚጠራና ኢትዮጵያዊ እናትና አባት እንዳለ ያወቀው የ17 ዓመት ልጅ ሲሆነው ነው። ከህፃናት ማሳደጊያው አስከፊ ህይወት ወጥቶ በራሱ መኖር ሲጀምር የተሰጠው የልጅነት ፋይሉ ማንነቱንና ወላጆችን አስተዋወቀው። ራሱን መፈለግ ሲጀምር ስሙን እናቱ በሰጠችው ስም ቀየረ። ኖርማን ግሪንውድ ለምን ሲሳይ ሆነ። ወደ ኢትዮጵያ ተመልሶ የኢትዮጵያ አየር መንገድ አብራሪ የነበረው አባቱ በአውሮፕላን አደጋ ተከስክሶ የሞተበትን የሰሜን ተራሮች በማሰስ እርሱ እንደሚለው መንፈሱን አገኘው። ለምን ስራዎቹ የሆኑትን ግጥሞቹን ሲያነባቸው የተለየ ስሜት ይፈጥራሉ። ከጸሐፊነትን በተጨማሪ በህዝብ ፊት የመናገርና ድራማ አስመስሎ የማቅረብ ብቃቱ ለብዙዎች አስደናቂ ነው። ግጥሞቹን ሲያነባቸው እርሱ የጻፈበት መንፈስ በመድረኩ ስለሚንጸባረቅ ከጸሐፊነቱም የበለጠ የተለየ ችሎታ ያለ ሰው እንደሆነ በግልጽ ይታያል። አንዳንዶች የራፕ ሙዚቃ የመስማት ያህል እንደሚሆንባቸውም ይናገራሉ። የለምንን ግጥሞች የተለየ ስፍራ ከሰጧቸው ነገሮች መካከል በማንቸስተር ከተማ ውስጥ በልዩ ልዩ ቦታዎች የቆሙት ግጥሙን እንደ ሐውልት የሚያሳዩት መዘክሮች ናቸው። በዩኒቨርሲቲ ህንፃ ላይ፣ በቡና ቤት ግድግዳ ላይ እንዲሁም በየአደባባዩና በየመንገዶቿ ላይ ማንቸስተር የለምንን ግጥሞች እንደ ሐውልት አቁማ ታስጎበኛለች። የግጥሙን ርዕስ በንቅሳት መልክ በሰውነታቸውም ላይ ይዘው የሚዞሩም የግጥሙ አድናቂዎችም ታይተዋል። እነዚህን የመሰሉ ድንቅ ግጥሞቹ በሰባት መጽሐፍ ተጽፈው ለህትመት ቢበቁም ለምን ገጣሚ ብቻ አይደለም። ለቢቢሲ ሬዲዮ የሰራቸው አራት የሬዲዮ ድራማዎች ጸሐፌ ተውኔትነቱንም ያሳያሉ። በልዩ ልዩ ጊዜ የሚያቀርባቸው የሬዲዮ ዶክመንታሪዎች ሽልማትና ክብር ያሰጡት የቢቢሲ ቤተኛ ስራዎቹ ናቸው። ግንባሩ ላይ እድል ተጥፋበታለች የሚሉት የእንግሊዝ ጋዜጠኞች ወደው ያሉት ነገር አይመስልም። እንዲህ ያለ ስመ ገናና ሰው ቀርቶ ራሱን የሚችል ሰው እንኳን በጭንቅ የሚገኝባቸውን የእንግሊዝ የማደጎ ቤቶች የቀደመ ታሪክ የሚለውጥ ለምንን የመሰለ ሰው መጥቷልና ነው። ለምን በየዜና ማሰራጫው የእነዚህን የማደጎ ቤቶች ችግር እየገለጸ የበለጠ ትኩረት እንዲደረግባቸው ከማድረጉ በተጨማሪ የዘር መድሎ በጥቁር እንግሊዛውያን ላይ ያለውን ተጽዕኖ ለመናገር ወደኋላ አይልም። እንዲህ ባሉ ጉዳዮችም ላይ ከለምን የበለጠ የሚናገር ሰው ያለ አይመስልም። ሲሻው ጥልቅ በሆኑና ውበት ባላቸው ቅኔዎቹ አንዳንዴም አፍ በሚያስከፍት የንግግር ብቃቱ ሲገልጻቸው መስማት አዝናኝም ፈታኝም ነው። ክቡራን አድማጮቻችን የዛሬው ፕሮግራማችን ይኸው ነበር። በሌላ ጊዜ በሌላ ምራፍ አንድ እስከምንገናኝ ሰላም ቆዩን። መዝገቡ ኃይሉ ነኝ፣ ከዋዜማ ሬዲዮ።